የሀረሪ ክልል ግብርና ቢሮ ምክትል ኃላፊ አቶ ሻሚ አብዲ ለዲደብሊው በስልክ በሰጡት መረጃ የበረሃ አንበጣ በክልሉ ባሉ የገጠር አካባቢዎች መከሰቱንና በተለይ በአምስት ቀበሌዎች አንድ ሺህ ሄክታር ግምት ባለው ሰብል ላይ ጉዳት ማድረሱን ገልጠዋል። በሀረሪ ክልል መንግስት በክልሉ ሁሉም ቦታ ተከሰተው እንግዲህ ሁሉም ቦታ ይከሰት እንጂ ጉዳት የደረሰባቸው ቀበሌዎች ወደ አምስት ነው። ጉዳት መጠኑም ደግሞ ሙሉ በ ማለት ነው። ጉዳት አላደረሰም፣ ከመሀል ነው የበላው። እንግዲህ በግምት ወደ አንድ ሺህ የሚጠጋ ሄክታር ነው የተጎዳው በተለይ በእኛ ክልል ማሽላ ስለሆነ በአሁኑ ሚልክ ስቴጅ ላይ ያለው ሰብል ማለት ነው። አምስቱ ቀበሌ ላይ የተወሰነ ጉዳት አደርሰዋል ማለት ነው። የክልሉ ግብርና ቢሮ ባለሙያዎች ጉዳቱን ለመከላከል የሚረዳ የኅብረተሰብ ንቅናቄ እንዲፈጠር እየሰሩ ነው ያሉት ኃላፊው በክልሉና በፌዴራል መንግስት የጋራ ጥረት የኬሚካል ርጭት እየተካሄደ ነው ብለዋል። ስለዚህ ለርጭቱ የሚያስፈልጉት ማቴሪያሎች አሉ እሱ ነው በእያንዳንዱ ቀበሌ ላይ እንዲደርስ ተደርጓል ከሞላ ጎደል። ከዚህ ባለፈ ግን በክልል ደረጃ መኪና ላይ የሚጠመድ ማውንቴን መጥማሽን አለ። በዛና በሌሎች ማቴሪያሎች እንቅስቃሴ ተደርጎ በተለይ በብዛት የሚገኝበት ቦታ ላይ ኤክስዋይ ኮርዲኔት ተወስዶ ምናልባት በአየር የሚመታበት ሁኔታ እየተፈጠረ ይገኛል ማለት ነው። ከፍተኛ ድጋፍ ነው በፌዴራል በኩልም እየተደረገ ያለው ለምሳሌ እያንዳንዱ በተለይ ሰውና ከብቶች የማይገቡበት ቦታ ላይ በዚህ በአየር እንዲመታ ነው የተደረገው። በሌላ በኩል በኩል የድሬዱ አስተዳደር ግብርና ውሃ ማዕድን ና ኤነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ በበኩላቸው በመስተዳድሩ ሃያ ስድስት ቀበሌዎች የተከሰተውን የበረሃ አንበጣ መንጋ ለመከላከል የአውሮፕላን ኬሚካል ርጭት መካሄዱን እና ባለፉት ቀናት በተደረገ ቅኝት አንበጣ ለመታየቱን ጠቁመዋል። በአየር የሚደረገው ርጭት ክፍተት የነበረበት ቢሆንም ፌዴራል በአጭር ጊዜ ውስጥ ይህንን የአውሮፕላንና የአየር ርጭቱን ቢያንስ ችግሩ እንዲፈታ በማድረግ አሁን በድሬዳዋ አንድ ሄሊኮፕተር ርጭቱን እያከናወነ ይገኛል። በድሬዳዋ ብቻ አይደለም፣ እኛን ጨምሮ ምስራቅ ሐረርጌና ምዕራብ ሐረርጌ እንዲሁም ደግሞ ሶማሌ ክልል ሲቲ ቢሆንም በጋራ እየተሰራ ነው ያለው። አሁን ባለን መረጃ እንግዲህ ያው በእኛ አሁን ላለፉት ሶስት ቀናት በተደረገ ሰርቬይ አንበጣ ኛ ክልል የለም ግን ከምስራቅ አድርጌ ከኦሮሚያ ከምንጎራበት አካባቢ የተወሰኑ መታየቶች አሉ። የበረሃን በጣው በመስተዳድሩ የገጠር ቀበሌዎች ያደረሰው ጉዳት ጥናት መጠቃለሉን የጠቀሱት አቶ ኢብራሂም በቀጣይ ለችግሩ በመፍትሄነት ይሰራሉ ያሏቸውን ጉዳዮች አንስተዋል። ቀጣይ መደረግ የሚገባቸው ነገሮች ለምሳሌ አሁን በዝናብ የሚለማው ናሬት ላይ ነው አብዛኛ ጉዳት የደረሰው። ስለዚህ ቢያንስ ከዚህ በኋላ ዝናቡ እንኳን ባይኖርም መስኖ ገብ በሆኑ ቀበሌዎቻችን ላይ በአጭር ጊዜ ሊደርሱ የሚችሉ እነዚህ የተፈሰውን የንግብ ጥረት ሊሸፍኑ የሚችሉ የዘር አይነቶችን በማዘጋጀት የአርሶ አደሩ በማካፋፈል አስፈላጊውን ድጋፍ በማድረግ ቢያንስ አንዱ አማራጭ ቶሎ ከዚህ ችግር ውስጥ እንዲወጣ አርሶ አደሩን የመደገፍ ስራ ነው የምንሰራው። አይተን ደግሞ ምናልባት ቢያንስ የእህል እጥረት የሚያጋጥመን ከሆነና የምግብ እጥረት የሚያጋጥማቸው ቀበሌዎች ተለይተው ደግሞ በአባወራ ደረጃ ተለይተው እነሱ ደግሞ የሚያስፈልገው ምናልባት በልማታዊ ሴፍትኔት ፕሮግራሞች ውስጥ ምን ያህል ተጨማሪ ልናካትሉ እንችላለን የሚለውንም ጭምር ሰርተን ዝግጁ አድርገናል። በፌዴራል መንግስትና በክልሎቹ የተቀናጀ የመከላከል ስራ እየተሰራ ነው እየተባለ ባለበት በዚህ ጊዜም በምስራቅ የሀገሪቱ አካባቢዎች ከቦታ ቦታ በመንቀሳቀስ ጉዳት እያስከተለ ያለው የበረሃ አንበጣ መንጋ በኦሮሚያ ክልል በምስራቅና ምዕራብ ሀረርጌ አካባቢዎች መታየት መቀጠሉን ያገኘነው መረጃ ያመለክታል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።